ለጥያቄው መልስ ሴት የሰላም መሰረት ነች ይባላል። ሴቶችና እናቶች ለአንድ አገር ሰላምና መረጋጋት እንዲሁም ለሰዎች መብት መከበር ምን አስተዋጽኦ ማበርከት ይችላሉ? ለጥያቄዎቻችሁ መልስ እንዲሰጡ እንግዶችን ጋብዘናል። ወይዘሮ ማርያም ሙኔር የህግ ባለሙያ ናቸው። ወይዘሮ የምወድሽ በቀለ ሴቶች ይችላሉ ዊመን ከን ዱ ኢት የተሰኘ ሲቪክ ማህበር መስራችና ዳይሬክተር ናቸው። የዛሬውን ለጥያቄው መልስ ዝግጅት የመራችው ጽዮን ግርማ ነች። ፕሮግራማችንን ለማስተዋወቅ ለጥያቄው መልስ የተሰኘው ዝግጅት በአሜሪካ ድምጽ የአፍሪካ ቀንድ ዝግጅት ክፍል ማኔጂንግ ኤዲተር ትዝታ በላቸው ሲዘጋጅ የቆየ ተወዳጅ ፕሮግራም ነው። የኮሮና ቫይረስ ስርጭትን ለመቀነስ ሁላችንም ከየቤታችን ሆነን ስንሰራ ለጥያቄው መልስ ዝግጅት አመቺ ባለመሆኑ ላለፉት 11 ወራት ተቋርጦ የነበረ ዝግጅት ነው። ነገር ግን አድማጮቻችን በጥያቄ በቀጥታ የሚሳተፉበት እና ምላሽ የሚያገኙበት ዝግጅት በመሆኑ ሆኑ አሁን በድጋሚ ጀምረነዋል። በድጋሚ ለጀመር ነው የዚህ የመጀመሪያ ዝግጅታችን የጋበዝናቸው እንግዶች በኢትዮጵያ ሰላም ለማምጣት የተለያየ እንቅስቃሴ ሲያደርጉ የቆዩ ሴቶች እንዲሁም እናቶች ናቸው። እንግዶቻችን በስልክ መስመራችን ላይ ይገኛሉ። በመጀመሪያ እንኳን ደህና መጣችሁ። እንኳን ደህና ቆየሽ። እንኳን ደህና ቆየሽ። እንግዶቻችንን በየተራ ለአድማጮቻችን ላስተዋውቅ። ወይዘሮ ማሪያ ሙኒር የህግ ባለሙያ ናቸው። ሰራተኛና ማህበራዊ ጉዳይ ሚኒስቴር ውስጥ ሰርተዋል። ለረዥም ዓመታት ደግሞ በዳኝነት አገልግለዋል። የህግ ባለሙያ ሴቶች ማህበር የቦርድ አባልና በበጎ ፈቃደኝነት ለሴቶች ነጻ የህግ ማማከር አገልግሎት ይሰጡም ነበር። በጥብቅና ሙያ ላይም ተሰማርተው ነበር። በበጎ ፈቃድ አገልግሎት ስራም ከሌሎች የሙያ አጋሮቻቸው ጋር በመሆን አቋቁመውት የነበረውን የቀድሞውን ፆታዊ ጥቃት ተከላካይ ማህበር ስምና አገልግሎቱን በተወሰነ መልኩ በመቀየር የአሁኑን የሴቶች ማረፊያ ልማት ማህበር መስርተው ጥቃት ለደረሰባቸው ሴቶች የማረፊያና የምክር አገልግሎት ይሰጣሉ። ወይዘሮ ማሪያ ኢትዮጵያ ውስጥ የፖለቲካ አለመረጋጋት በተከሰተበት ወቅት ከሌሎች ሀገር ሽማግሌዎች ጋር ወደ ትግራይ ክልል አቅንተው ሰላም እንዲመጣ የተማጸኑ ናቸው። ወይዘሮ ማሪያ በድጋሚ የጥያቄው መልስ እንግዳ ሆነው ስለቀረቡ እናመሰግናለን። እኔም አመሰግናለሁ ስለጋበዝሽ። ሁለተኛው እንግዳችን ወይዘሮ የምወድሽ በቀለ ሴቶች ይችላሉ ወይም ውመን ካን ዱ ኢት የተሰኘ የሲቪክ ማህበር መስራችና ዲሬክተር ናቸው። የኢትዮጵያ ሴት ደራሲያን ፕሬዚዳንትም ነበሩ። አሁን የቦርድ ሰብሳቢ ናቸው። ስምንት ልቦለድ፣ ግጥምና አጫጭር ታሪኮችን የያዙ መጽሐፎችን በግላቸው ጽፈዋል። ስድስት ደግሞ ከሌሎች ጸሐፊዎች ጋር በመሆን አሳትመዋል። ከአስር 10 ዓመት የፖሊስና እርምጃው ጋዜጣ ዋና አዘጋጅ እና የፕሬስ ኃላፊ ነበሩ። በሴቶች መብት ላይ የተለያዩ ስራዎችን እየሰሩ ናቸው። ሴቶችና እናቶች ለአንድ ሀገር ሰላም እና መረጋጋት እንዲያመጡ መስራት አለባቸው በሚል አቋምም የተለያዩ እንቅስቃሴዎች ያደርጋሉ። የዛሬው የጥያቄውና እና መልስ እንግዳዎቻችን ናቸው። ወይዘሮ የምወድሽን አመሰግናለሁ። ለጥያቄው መልስ እንግዳ ስለሆኑ እርስዎንም ወደ አድማጮቻችን ወደ ጥያቄዎቻችሁ ከመዝለቃችን በፊት በዚህ ጉዳይ በቅድሚያ ማብራሪያ እንዲሰጡን እንግዶቻችንን ልጋብዛቸው። ለመሆኑ ሴቶችና ሰላም ያላቸው ግንኙነት ምንድን ነው? ከወይዘሮ ማርያ ሙኒር ልጀምር። ሴቶች የሰላም ምልክቶች ናቸው። ሰላም የሚጀምረው ከየትም አይደለም፣ ከቤት ነው። ቤት ውስጥ ሰላም ከሌለ ጎረቤት ሰላም አይኖርም፣ አገር ላይ ሰላም አይኖርም፣ በአካባቢ ሰላም አይኖርም እና ያንን ቤት ደግሞ ሰላም ለማድረግ እናቶች ትልቁን ሚና ነው የሚጫወቱት። ቤት ውስጥ ብዙ ልጅ ሊኖር ይችላል፣ አንድም ሁለት ልጅ ሊኖር ይችላል። ያንን ቤተሰብ ለማረጋጋት ወደ ጥሩ መስመር ለመውሰድ በጣም ትልቁን እርምጃ የሚወስዱት ናቸው። ልጆችን ደግሞ የሚኮተኩቱና የሚያሳድጉ አሁን በመሪነት ደረጃ ያሉት በሙሉ እናቶች ያሳደጓቸው እቤት ውስጥ ያሳደጓቸው ናቸው። ብዙ ጥሩ አድርገን ያሳደግናቸውን ልጆች በሰላም በፍቅር ፍቅርን አሳይተን ሰላምን አሳይተን መዋደድን መተጋገዝን አሳይተን ያሳደግናቸው ልጆች መሪም ሲሆኑ አገር ውስጥም በየትም ቦታ ኃላፊነት ቢሰጣቸው ውስጣቸው ከሕፃንነት ጀምሮ ይዘውት የመጡት ስለሆነ ያንን ነው ተግባራዊ የሚያደርጉት። የዘራነውን ነው የምናጭደው። ጥሩ ከዘራን ጥሩ እናጭዳለን። መጥፎ ልጆችን፣ መንገብገብን፣ መስገብገብን፣ ከሰው ጋር መጣላትን፣ ለሰው ላይ ክፉ መሆንን አድርገን ያሳደግናቸው ልጆች ወደ መሪነትም ወደ ሌላ ኃላፊነት ቦታም ሲወጡ እነኛ ልጆች ያንን ባህል ይዘው ነው የሚያድጉት። ይሄ እንግዲህ በሳይንስም የተረጋገጠ ነው እና ለሰላም እናቶች በጣም ቅርብ ናቸው በሰፈርም በአካባቢውም በጎረቤትም በእድርም በሁሉም አካባቢ እና ሴቶች ባሉበት እናቶች ባሉበት አካባቢ ፍቅርን ማምጣት ይችላሉ ጸብን ማምጣት ይችላሉ አልሆነ ነገርን ማምጣት ይችላሉ ስለዚህ ለሰላም ትልቁን ትልቁን ሀላፊነት የሚወስዱት ትልቁን ስራ የሚሰሩት እናቶችና ሴቶች ናቸው ብዬ ነው የማስበው ወይዘሮ አመሰግናለሁ። ሴትነት በራሱ ሰላም ነው ብዬ ነው እኔ ማምነው፣ ምክንያቱም አንዲት ሴት ትውልድ ቀጣይ ናት። ከመጸነስ ጀምሮ አርግዞ መውለዱ፣ እንደገና ልጅ ማሳደጉ፣ ያንን ልጅ ኃላፊነት ማቃቱ በራሱ ሂደቶች አሉ። እነዛን ሂደቶች በፍቅር፣ በሰላም በእርጋታ የምትፈጽም ሴት ናት እና ከነዛ ውስጥ አንዱ ሊጎልባት ሴት ትታወቃለች። ስለዚህ ሴት የሰላም ምልክት ናት። ሴት ሰላም ለማምጣት ቁልፍ ሚና አላት። በተለይ በሀገር ሰላም ላይ የሴቶች ሚና ዋነኛ ነገር ነው ብዬ ነው ማስበው፣ ምክንያቱም ሰላም መናጋት ውስጥ ያሉ ሰዎች በሙሉ የእናቶች ውጤት ስለሆኑ እነሱ ለመመለስ እናቶች ቢሰሩ ውጤታማ ይሆናሉ። ምክንያቱም ሁሉም የተገኙት ከእናት ነውና ቅድሚያውን ወስዳ አንዲት ሴት ራሷን ሰላም ለማምጣት በራሷ ተነሳስታ እንኳን ብዙ ስራ ብትሰራ ውጤታማ ትሆናለች ብዬ ስለማምን ሴቶች የሰላም ግንባታ ላይ የሚሰሩት ስራ ለውጤት ያበቃቸዋል ብዬ አምናለሁ። እሺ፣ ሁለታችሁንም አመሰግናለሁ። እስቲ አሁን ደግሞ ከአድማጭ በድምጽ ወደ ተላከልን ጥያቄ ልለፍ። ዳግም እባላለሁ ከኦሃዮ ኮሎምበስ ነው የምኖረው። ጥያቄ ያለፉት አመታት እንደሚታወቀው ኢትዮጵያ ብዙ ውስብስብ ችግሮችን አሳልፋለች እና ከዚህም ከዛም በጣም ጽንፍ የረገጡ አስተሳሰቦችን ያስተናገደችበት አመታት ና ያሳለፍ ነው እና እነዚህን ችግሮች በሽምግልና መንገድ አንተም ተው፣ አንተም ተው በማለት ብቻ እነዚህን ችግሮች መፍታት ይቻላል ተብሎ ይታሰባል ወይ? የሚል ጥያቄ ለማቅረብ ያህል ነው። አመሰግናለሁ። ለዚህ ጥያቄ እስቲ ምላሽ ይስጡልን እና አሁንም ከወይዘሮ ማርያል ጀምር። አቶ ዳግም፣ ጥሩ ጥያቄ ነው። እንደሚያውቁት የእኛ ነገር ባህል በጣም በሽምግልና ያምናል። አንድ ነገር ሽማግሌ ከገባበት ብዙን ነገር ነፍስ የተጋደለ እንኳን ብዙ ወደ ብዙ ክልሎች ስንሄድ ተጋድ የተጋደልና ደም የተቃቡት እንኳን ሽማግሌ ከገባ ሁሉንም ነገር ያረግብታል። ባህላችን በጣም ጠንካራ ነው በሽምግልና ላይ። አሁን እየተሸረሸረ ሄደ እንጂ ባህላችን በጣም በጣም እጅግ ጠንካራ ነው። ለምንም ነገር ሽማግሌ ከገባ በቃ እናበርደዋለን። በባልና ሚስት እናምጣ፣ በሀገር እናምጣ፣ በጎረቤት በምንም በከፍተኛም በዝቅተኛ ደረጃም ስናመጣው ሽማግሌ ከገባበት ሰው ይተዋል። ትቶ ረገብ ብሎ ነገሮችን ማሰብ ይጀምራል። የተጋጋለው እንኳን መሀል ላይ የገባ በእድሜ የገፋ ሰው፣ የበሰለ ሰው፣ አስተሳሰብም የተሻለ ሰው መሀል ገብቶ ሊያስታርቅ ሲሞክር ጉዳዩን ረጋ ብሎ ማሰብ ይጀምራሉ። ሁለቱም ወገኖች ማለት ነው። ሁለቱም የሚታረቁትም ወገኖች ወይም እንዲታረቁ የሚታሰቡት ወገኖች ሁለቱም ተረጋግተው ማሰብን ይጀምራሉ። ይሄ ነው እንግዲህ ሽምግልና ብዙን ነገር ያረግበዋል ተብሎ ነው የታሰበው። እኛ ደር ግን አሁን እንዳልኩት ቀደም ብዬ ይሄ ባህላችን እየተሸረሸረ መጥቷል እየተሸረሸረ ለሽምግልና ያለን አክብሮት፣ ለሽምግልና ያለን ቦታ ቀደም ሲል ከነበረው ጥንት ከነበረው በጣም እጅግ በጣም እየወረደብን መጥቷል። ይህ በመሆኑ አንዳንዴ ሽምግልናዎች በተደጋጋሚ አንዳንድ ክልል ላይ በጣም ይሰራሉ። ብዙ ነገር ሽማግሌ ከወጣ ቀጥ ብሎ ነው የሚቆመው፣ ቀጥ ብለው ወደ እርቅ ይሄዳሉ። አንዳንድ አካባቢ ግን በጣም በተለያየ መልኩ ሽምግልና፣ እናቶች ሽምግልና፣ የሃይማኖት መሪዎች ያባ በጣም ብዙ ሽምግልና ተሄዶ ውጤት ያላመጣበትም አካባቢ አለ። ያ እንግዲህ እንደ ተቀባዮቹ እንደ ተሸምጋዮቹ ባህሪና ለሽምግልና ለባህል በእድሜም ወይም በሃይማኖት ከፍላለ ሰው ካላቸው አክብሮት የመነጨ ነው የሚሆነው። የሚያከብረው ይቀበላል ሽማግሌ ያለውን። እሺ ረጋ ብዬ ጉዳዩ ላይ ልነጋገር ይላል። ሌላው ደግሞ ከሽምግልናንም ገፍቶ የሚሄድ ይኖራል። እሺ፣ ሁለታችሁንም አመሰግናለሁ። እስቲ አሁን ደግሞ ከአድማጭ በድምጽ ወደ ተላከልን ጥያቄ ልለፍ። ዳግም እባላለሁ ኦሃዮ ኮሎምበስ ነው የምኖረው። ጥያቄ ላለፉት ዓመታት እንደሚታወቀው ኢትዮጵያ ብዙ ውስብስብ ችግሮችን አሳልፋለች እና ከዚህም ከዛም በጣም ጥንፍ የረገጥ አስተሳሰቦችን ያስተናገደችበት ዓመታት እና ያሳለፍ ነው እና እነዚህን ችግሮች በሽምግልና መንገድ አንተም ተው አንተም ተው በማለት ብቻ እነዚህ ችግሮች መፍታት ይቻላል ተብሎ ይታሰባል ወይ? የሚል ጥያቄ ለማቅረብ ያህል ነው። አመሰግናል። ለዚህ ጥያቄ እስቲ ምላሽ ይስጡንና ከአሁንም ከወይዘሮ ማርያል ጀምር። አቶ ዳግም፣ ጥሩ ጥያቄ ነው። እንደሚያውቁት የእኛ ሀገር ባህል በጣም በሽምግልና ያምናል አንድ ነገር ሽማግሌ ከገባበት ብዙን ነገር ነፍስ የተጋደለ እንኳን ብዙ ወደ ብዙ ክልሎች ስንሄድ ተጋድ የተጋደለ እና ደም የተቃቡት እንኳን ሽማግሌ ከገባ ሁሉንም ነገር ያረግቡታል። ባህላችን በጣም ጠንካራ ነው በሽምግልና ላይ። አሁን እየተሸረሸረ ሄደ እንጂ ባህላችን በጣም በጣም እጅግ ጠንካራ ነው። ለምንም ነገር ሽማግሌ ከገባ በቃ እናበርደዋለን። በባልና ሚስት እናምጣ፣ በሀገር እናምጣ፣ በጎረቤት፣ በምንም፣ በከፍተኛም በዝቅተኛ ደረጃም ስናመጣው ሽማግሌ ከገባበት ሰው ይተዋል። ትቶ ረገብ ብሎ ነገሮችን ማሰብ ይጀምራል። የተጋጋለው እንኳን መሀል ላይ የገባ በእድሜ የገፋ ሰው፣ የበሰለ ሰው፣ አስተሳሰብም የተሻለ ሰው መሀል ገብቶ ሊያስታርቅ ሲሞክር ጉዳዩን ረጋ ብሎ ማሰብ ይጀምራሉ፣ ሁለቱም ወገኖች ማለት ነው። ሁለቱም የሚታረቁትም ወገኖች ወይም እንዲታረቁ የሚታሰቡት ወገኖች ሁለቱም ተረጋግተው ማሰብን ይጀምራሉ። ይሄ ነው እንግዲህ ሽምግልና ብዙን ነገር ያረግሟል ተብሎ ነው የታሰበው። እኛ ገር ግን አሁን እንዳልኩት ቀደም ብዬ ይሄ ባህላችን እየተሸረሸረ መጥቷል። እየተሸረሸረ ለሽምግልና ያለን አክብሮት ለሽምግልና ያለን ቦታ ቀደም ሲል ከነበረው ጥንት ከነበረው በጣም እጅግ በጣም እየወረደብን መጥቷል። ይህ በመሆኑ አንዳንዴ ሽምግልናዎች በተደጋጋሚ አንዳንድ ክልል ላይ በጣም ይሰራሉ። ብዙ ነገር ሽማግሌ ከወጣ ቀጥ ብሎ ነው የሚቆመው፣ ቀጥ ብለው ወደ እርቅ ይሄዳሉ። አንዳንድ አካባቢ ግን በጣም በተለያየ መልኩ ሽምግልና፣ እናቶች ሽምግልና፣ የሃይማኖት መሪዎች አባ፣ በጣም ብዙ ሽምግልናም ተሂዶ ውጤት ያላመሻበትም አካባቢ አለ። ያ እንግዲህ እንደ ተቀባዮቹ እንደ ተሸምጋዮቹ ባህሪና ለሽምግልና ለባህል በእድሜም ወይም በሃይማኖት ከፍ ላለ ሰው ካላቸው አክብሮት የመነጨ ነው የሚሆነው። የሚያከብረው ይቀበላል ሽማግሌ ያለውን። እሺ ረጋ ብዬ ጉዳዩ ላይ ልነጋገር ይላል። ሌላው ደግሞ ከሽምግልናንም ገፍቶ የሚሄድ ይኖራል። ወይዘሮ መወድሽ እዚህ ላይ አስተያየት ስጡ። እኔ መጨመር መፈልገው ያው ኢትዮጵያ የምትታወቀው በርካታ የራሷ ወይ ባህላዊ ሴቶች አሏት እንደ የአካባቢ የተለያየ ማለት ነው። በተለይ ሽማግሌ ትልልቅ ሰዎች ወንዶችን ሴቶችን የሚከበሩበት እና እነሱ የሚሉትን ቃል አምነው ለረጅም ዓመታት ሲኖሩበት የነበረ የተለያዩ አካባቢዎች ተመሳሳይ ባህላዊ እሴቶች አሉ። የእርቅ መፍቻ ዘዴዎች አሉ። ግን እኛ ምን ያደረግን? ከቅርብ ጊዜ ወዲህ ላለፉት ለበርካታ ዓመታት የራሳችንን ነገር እየተውን እየተውን እየተውን በመናቅ ቢሆን ባለማወቅ እየተውናቸው ከረምንና የተለያዩ ኮንፍሊክቶች ሲፈጠሩ አሁን ነው እንደገና ፊታችንን ዞሮ አድርገን እንደገና የሽምግልና ስርዓቶቻችንን ለማምጣት እየታተር ያለ ነው እና በራሳችን እች ሆነው ብንሰራባቸው የሚገቡን በየ ክልሉ ያሉ ባህሎች አሉ ህብረተሰቡን የሚገዙ አምኖ የሚቀበላቸው ምክንያቱም የአካባቢውን ችግር በአካባቢ ነው መፍታት የሚቻለው እና የአካባቢው ችግራቸውን ሲፈቱ የነበሩ ሰዎችን በጣም አንደርማይን በማድረግ ምን ብለን እየሄድን ስለሆነ ለተለያዩ ችግሮች ተዳርገናል። እኔም በሚነት ሽንግልና፣ የራሱ የሆነ ፍላጎትን ይጠይቃል፣ የራሱ የሆነ እውቀትን ይጠይቃል። ዝም ብሎ አንተን ተው አንቺን ተው እንዲህ ነው ብሎ ነገር ማብረት ወይም አልቀሱ ናት ስለሆን እኔ ሴት ስለሆን ሳለቅም ምክንያት ምናልባት የዛኔ ልብ የተነካ ሰው የዛኔ ያዘነ ሰው ያንን ነገር ሊያቆም ይችላል። ግን እንደሱ አይደለም ሽምግልና ትናንት ከነበረው እንግዲህ ዓለምን እኒያም ሁላችንም እየዘመንን ስንሄድ የተለያዩ ነገሮች ለውጦች መጥተዋል እና ለውጥን ተከትሎ በበሰለ አስተሳሰብ ችግሮችን ፈቶ ከአንተም ተው ከአንችም ተው በዘለለ ኮዙን የችግሩ መንስዜ ምንድን ነው? ይህን ኮንፍሊክት ሊፈጠር የቻለው በምንድን ነው ብሎ ያንን ችግር ለመፍታት ጥረት የሚያደርግ ሽማግሌ ወይም ሴት ሽማግሌ ወይም ወንድ ሽማግሌ ብዬ ችግር መቅረፍ ይቻላል ብዬ አምናል። ሌሎች ጥያቄዎች አሉን። ነገር ግን ከዚህ ጥያቄ ሳንወጣ ካሳ ካሳ አባላለው ያሉን አንድ አድማጭ በዋትሳፕ ቁጥራችን ላይ የላኩልን ጥያቄ ነው እና ሴቶችን ነጥሎ ለሰላም ምን አስተዋጽኦ አላቸው የሚል አጀንዳ ማንሳቱ ተገቢ አይመስለኝም የሚል አስተያየት ሰጥተው ነው ወደ ጥያቄያቸው የሚንደረደሩት። ምክንያቱም ይላሉ ለሰላም መደፍረስ ዋነኛው ተጠያቂ ወንዶች ናቸው ብለን ብንስማማ እንኳን ወንዶቹ ለሴቶቹ ወይ ባል ወይ አባት ወይ ወንድም ወይ ልጅ ከመሆናቸው አኳያ ይሄ ሁሉ ደም ሲፋሰስ የት ነበሩ? ምናልባት እዚህ ጋር የሚነሳው መከራከሪያ አቅም ስለሌላቸው ነው የሚል ከሆነ፣ ታዲያ አሁንስ አቅም ከየት አምጥተው ነው ሴቶች ለሰላም ምን አስተዋጽኦ አላቸው የሚል አጀንዳ የተነሳው ይላሉ። ከአጀንዳው ነው ጥያቄያቸው። ያው አጀንዳው የተነሳው ለሰላም ምን አስተዋጽኦ አላቸው የሚል ስለሆነ እስቲ ለእኚህ አድማጫችን ያላችሁን ምላሽ ወደ እናንተ ላስተላልፍ። እንደ ቅየ ቅደም ተከተላችሁ እንዳስጀመርኩት አሁንም ወደ ወይዘሮ ማርያ ልለፍ። ሴቶች ለሰላም ቅርበት አላቸው ለምን በሴቶች ሴቶች ይጀመራል፣ በሴቶች የሚለው ነው እንግዲህ ትንሹ ያነሳሳቸው ይመስለኛል። ወደዚህ ጥያቄ ለመሄድ እና ሴቶች መግቢያ ላይ የሚያልኩት ከቤተሰብ ጀምሮ ቤተሰቡ በጣም በጣም በቅርብ ያሉት በየቀኑ ከቤተሰቡ ጋር በቅርብ ግንኙነት ያላቸው ቤተሰቡን በማነጽ በኩል ቅርበት ያላቸው ሴቶች ስለሆኑ ያንን ቤት ሰላም ለማምጣት የሚችሉ ወደ አገርም ቢሆን ወደ ሌላም ቦታ ቢሆን ወደ ከፍተኛ ደረጃም ቢሆን ያንን ሰላም ለማምጣት ሴቶች ትልቅ አስተዋጽኦ ይኖራቸዋል ተብሎ ስለሚታሰብ ነው። አሁን አሁን በእኛም በኩል የተነሳው ለመልእክተኛነት ደግሞ እናቶች በተለይ እናቶች አንድ ሰው ግጭት ተፈጥሮ ሄደው ለማስታረቅ ሲሄዱ እናትን እምቢ ለማለት ሁሉም ይቸገራል። እናት ናትና ትልልቅ እናቶች ናቸው። እንደ ሌላው ሁሉም ሰው እንደ እናቱ ስለሚያያቸው ለመታረቅም ዝግጁ ነው። አሁን እናት አልቅሳ ብትለምን ብዙ ጊዜ አይተን ከሆነ ልጅና ልጅ ሲጣላ ወይም ጎረቤት አንድ ጥር ሲኖር ወይም ከፍ ያለ ነገር ሲመጣና በአገር ጉዳይም ደግሞ አገር ውስጥ አንዳንድ ችግር ሲፈጠር እናቶች ሄደው ሲለምኑ፣ ያለቀሱ ሲለምኑ፣ ያኛው ወገን የመቀበል በእናት ማንም የሚጨክም የለም። እናት ከለመነች እና ተውካለች ማንም እምቢ አይልም። የሰላም እናቶች ሆነው በየክልሉ የተዟዟሩ እናቶች ትዝ በዩኒቨርሲቲ አካባቢ በዩኒቨርሲቲ በጣም ከባድ ችግር በነበረበት ጊዜ እናቶች ሄደው እያለቀሱ ነው ልጆቻቸውን ለምነው ከብዙ ነገር ከብዙ ይዞ ዩኒቨርሲቲ ውስጥ ብዙ ነገር ከመፈጠር ያዳሩት እናቶች ናቸው። ማንም የሚለመን ወጣት እናት መታ ብትለምነው እንዲህ ገፍቶ አይሄድም፣ ይበርዳል ነገሩ በሚለው ነው። አሁንም ቢሆን ሀገር ውስጥ ብዙ ደም ፈሷል፣ ብዙ ነገር ተፈጥሯል። አላረፉም ሴቶች እኮ በየቦታው በያለበት በአቅማቸው ልክ በጣም እየተንቀሳቀሱ ይለምናሉ። እቤት ውስጥም ጥቃቱንም ችግሩንም የሚፈጥሩት ወንድ ልጆቻቸው ቢሆኑ፣ ወይም ባሎቻቸው፣ ወይም ወንድሞቻቸውን ቢሆኑ ሰላምን ለማምጣት እነኛን ለማሸነፍ ይችላሉ ሴቶች። ሴቶች ማሸነፍ ይችላሉ ከፈለጉ ማለት ነው። ማድረግ ከቻሉ ፍላጎቱ ካለ እና አሁን ደግሞ ብዙ ቦታ ደግሞ ተሰርቷል። ብዙ ነገር ሴቶች ያበረዱት ጸብ አለ፣ ያደረጉት አስተዋጽኦ አለ። ለዚህ አሁንም ቢሆን ያኔ የት ነበሩ ለሚለው ነበሩ፣ ባለ አቅም አቅማቸው በፈቀደው መጠን ሴቶች እየተንቀሳቀሱ ነበር በየቦታው እየሄዱ ይህ እንግዲህ ፍላጎቱ ያላቸው ማለት ነው። ፍላጎት የሌላቸውን ሳይጨምር ሰላም እንዲመጣ የሚፈልጉ ሰዎች በጣም ሲንቀሳቀሱ ነበር። የሚችሉትን በየአካባቢያቸው እያለቀሱ ምን እያሉም ሲለምኑ ነበር። ሌላው ግን አሁን ለምን መቼም መቼም ምንም ነገር አልዘገየም። አሁን እኮ ብዙ ነገር ገና እኮ ነው። ብዙ ሰላም መንገዶች ገና ትውልዱን መቅረጽ አለ እኮ ወደ ሰላም መንገድ እንዲመጣ፣ ገና ከመሬት ብቅ የሚለውን ጀምሮ እስከላይ ያለውን ትውልድ ለማስተካከል፣ እናቶች፣ ሴቶች በጣም በጣም በጣም ብዙ ስራ አለባቸው። ለምን የተነበሩና አሁን ለምን ወጡ የሚለው ጥያቄ ለእኔ አይመቸኝም። ለምን በፊት አልነበርሽም፣ አሁን ወጣሽ፣ ለምን ወጣሽ የሚለው ነገር በማንኛውም ጊዜ ብቅ ብለው ያንን አጀንዳ ማንሳታቸው ተገቢ ነው። ገና የምንገነባው በጣም የተበላሸ ትውልድ በጣም ብዙ ነገር በስመ ልቦናም በሌላም በብዙ ነገር ያበለሻሸ ነው። ትውልድን ገና መልሰን ማስተካከል ወደ ሰላም፣ ወደ ፍቅር፣ ወደ አንድነት ገና የማምጣት ረጅም ገና በርካታ ስራዎችን ያሉብን እና በርካታ ስራውን ለመስራት እናቶች በጣም ታጥቀው መነሳት መነሳት በራሱ አንድ እርምጃ ነው። ከዛ ገፍቶ መሄድና ማደግ ደግሞ ሌላ እርምጃ ስለሆነ እናቶች አሁን መነሳታቸው ዘገዩ፣ እኔ ያሰኛል ብያለሁ። ወይዘሮ የምወድሽ እስቲ ለዚህ ጥያቄ በወይዘሮ ማርያ ያልተነሳውን ይዳሱልን። ሴቶች የቤተሰብ መሰረት ናቸው ስንል ከጥር ጀምሮ ቤቻቸውን አንዱ ሰው የሚያሳድጉ ነሱ ናቸው። ባላደገበት መንገድ ለምሳሌ በፍቅርን ቤተሰበከ ፍቅርን አውቆ ያደገ ልጅ ተነስቶ ካራ ይዞ ሊወጣ አይችልም። በቃ ይህ ጽኑ እምነት ነው። ምክንያቱም ከመጀመሪያው ነው፣ በጎ ነገር እየነገር ነው። ጥሩ ጥሩ ነገር የሀገር ፍቅር ውስጡ እንዲሰር አርገን ልጁን ካሳደግ ነው። ይሄ ልጅ ባደገበት ልክ ነው። ዛሬ እኮ ትልቅ ቦታ የደረሱ በጣም አዋቂ ወንዶችም ሴቶችም የእናቶች ውጤቶች ናቸው። እና እናቶች ሰላምን ለማምጣት ይችላሉ የሚል ጽኑ እምነት አለኝ ለምን አሁን ተነሱ? እስካሁን አቅም ስለሌላቸው ነው አይደለም። የተለያዩ ስራዎችን በትንሽ በትንሹ ማለት ነው። ምናልባት በሚዲያም ላያወጣ ይችላል፣ ግን በተለያየ ጊዜ ሴቶች ስለ ሰላም እንዲናገሩ የሚገፉ ማህበራት አሉ። አሁን የኛ ማለት ይሄንን በአደባባይ በተደጋጋሚ ሰርቷል። ሴቷ ስለ ሰላም ገና ግጭት ሲመጣ ወተው አንቱ የተባሉ ሴቶች፣ ተማሪ ሴቶች፣ የሚያቁ ሴቶች የሰላምን አስፈላጊነት ለሕብረተሰቡ እንዲናገሩ አድርገናል። በዛ ለውጥ ይመጣል። በልደት የተነሳ ሰው ከእናቱ ከእህቱም ከታላቁ በሚሰማው ጥሩ አንድ ዕለት ራሱን ይገዛል ብዬ አምናለሁ። አሁንም መሆን መደረግ ካለበት ደግሞ መደረግ አለበትም ብዬ ስለማምን ቅድም ጠያቂያችን አንድ ነገር አንስተዋል። አቅም የላቸው፣ አቅም አላት። እያንዳንዷት የራሷ የሆነ አቅም አላት። የተማረችን ሴት ትሁን ያልተማረችን ሴት፣ እድሜዋ የሚሰጣት እውቀት አለ። በእድሜ በራሱ ትምህርት ቤት ነው

በርካታ ሴት እርቅን ያወረዱ በዲፕሎማሲ በጣም አመሰግናለሁ። እስቲ አሁን ደግሞ ወደ ሌላ በድምፅ ወደ ተላከልን ጥያቄ እንለፍ። ጠናት እንግዲህ በነገው ለ ጥያቄ የመልሱ ሴቶች እንዳሉ አውቃለሁ። አዲስ አበባ ተነስተው መቀሌ ሰላምን ለማምጣት በመሄዳቸውና አነጋግረው ጥሩ መልዕክት ባለማግኘታቸው ምን ተሰማቸው? እንደው የተሰማቸውን ማወቅ እፈልጋለሁ። በጣም አመሰግናለሁ። ይሄ ጥያቄ እንግዲህ በቀጥታ የሚመለከተው ወይዘሮ ማርያን ነው። ምክንያቱም ወደ መቀሌ ተጉዘው የነበሩት ከሀገር ሽማግሌዎች ጋር እርሳቸው ስለሆኑና ጥያቄውን ወደ እሳቸው ላሻገር። ሰው ሲሸመግል ሁልጊዜ ጥሩ ነገር ብቻ አገኛለሁ ብሎ አይደለም ይሸመግል። ጥሩ ነገር ሊገኝ ይችላል፣ ጥሩ ውጤት ሊገኝ ይችላል፣ ጥሩ ውጤት ላይገኝ ይችላል። ለሁሉም ነው በሽማግሌ የሚዘጋጀው። ለእኔ ሄጄ መጠየቄ ማናገሪ እኔ በተለይ ደግሞ በጣም እናቶችን ወክዬ ተንበርክኬ ማልቅሸም ነበር የለመንኩትና ምንም አልተሰማኝም። ክፉ ነገር ውስጥ ያልተሰማው ደስታ ነው የተሰማኝ። ለሀገሬ አትሊስት አንድ ነገር አድርጌ አለሁ። እንደ እናት የእናቶችን ድምፅ አሰምቻለሁ። የእናቶችን ቁስላቸውን ለሌላው ለሚሸመገለው ወገን ለማስረዳት ሞክሬያለሁ። ሽምግልናውን መቀበል አለመቀበል የዛ ሰው ነው። አንድ ሰው መጥቶ ሲሸመግልሽ አልቀበልም ካልሽ የምትጎጂው እኮ አልቀበልም ያለው ወገን ነው እንጂ የሸመገለው ሰው እኮ አይደለም። የሸመገለው ሰው ስራውን ሰርቷል አይደል? ሊያደርግ ሩቅ መንገድ የሚሄደው ምንም ብሎ ዝቅም ብሎ ሞክሯል። ሰላም እንዲመጣ፣ ፍቅር እንዲመጣ፣ አንድነት እንዲመጣ ይመጣ ሞከረ። ከሞከረና ያ ነገር ካልሆነ እኛኛው የሽምግልናውን ያልተቀበለው ወገን ይጨነቅበት እንጂ በእኔ በኩል በቃ አትሊስት አንድ ነገር ሰርቻለሁ፣ ለሀገሬ አንድ ነገር ሰርቻለሁ፣ የእናቶችን ብጥ የሴቶችን ብጥ አሰምቻለሁ ብዬ ልቤ ረክት ረክቷል በጣም ረክቶ ነው የተመለስኩት። ምክንያቱም እድሜያችን ከሄደ በኋላ ምንም ሳንሰራም እኮ ከቀላገራችንም ለሰላሙም፣ ለምኑም ምንም ሳንሰራም ልናልፍ እንችላለን። እና አትሊስት አንድ ነገር ካደረግሽ አይከፋሽም። አረኩ ይህንን ሞከርኩ። ድንገት ያሰው ውሎ አድሮ ደግሞ ያንን ሽምግልና እኮ አስቦበት ሊቀበል ይችላል የሚል ድንታ ስለሚሰጥ ተስፋ አይቆርጥም ሽማግሌ፣ የሚሸመግል ሰው በፍጹም ተስፋ አይቆርጥም በፍጹምም አያዝንም። እስቲ እኔ ተከታይ ጥያቄ ልጠይቅ፣ ምክንያቱም አድማጫችን በድምጽ የተቀረጸ ጥያቄን ያስቀመጡትና ተከታይ ጥያቄ ልጠይቅ፣ ሁኔታውንም ለማብራራት ያህል ወይዘሮ ማርያ እንግዲህ በትግራይ ክልልና በፌዴራል መንግስቱ መካከል ሽምግልና ለማካሄድ ወደ ዛ ተጉዘው ከነበሩት ሽማግሌ መካከል አንዷ ናት። ከዚያም ደግሞ ተንበርክከው በማልቀስ የትግራይ ክልል ምክትል ፕሬዚዳንት ዶክተር ደብረጽዮን ገብረ ሚካኤልን ሲማጸኑ የታዩ ኖት። አሁን በትግራይ ክልል እንግዲህ እንደምናየው ሁኔታዎች መልካቸውን ቀይረዋል። ያ ሽምግልና እንዳልተሳካ የሚቆጠር ሽምግልና ነው ማለት ነው። እና እንደው ከዚህ በኋላ አልተሳካም ብላችሁ ቀመጣላችሁ ወይ? ሁኔታዎችን ለማስተካከል ደግማችሁ የምታደርጓቸው ጥረቶች የሉም ወይ? ህዝብ ለህዝብን ሁኔታዎችን ለመከታተል እንግዲህ አንድ ፌል አረገ። ያ ነገር አልሆነም። የሚቀጥል ነገር ይኖራል። ሰው እስካለ ድረስ የሚስተካከል ነገር ለማስተካከል ትሸመግያለሽ። ብዙ ስራዎች ነው የሚሰራሉ። ለመሸምገር ከተፈለገ እኮ መንገዶቹ ብዙ ናቸው። ብዙ የሚስተካከሉ ነገሮች አሉ። በሀገራችን ገና ጅምር እኮ ነው። አንድ ነገር ተጀመረ እንጂ ገና የሚቀጥሉ ብዙ ውጤቶች አሉ። ብዙ አለመግባባቱ የተወሰዱት እርምጃዎች አብሮ ተከትሎ የሚመጡ ብዙ ቀውሶች ይኖራሉ። ቤተሰብ ያጣ ልጅ ይኖራል። ቂም የያዘ ይኖራል። በስነ ልቦና የተጎዳ ይኖራል። እና እነኛን ሁሉ ነገሮች ወደ ነበርንበት ወደ ኢትዮጵያዊ ባህል ለማምጣት ይቅርታን ሰሩ ሰው ሕዝብ ውስጥ ለመክተት ከሚያድገውንም ወጣት ደግሞ ከበቀልም ከምንም ማውጣት እና እነዚህ ሁሉ ነገሮች በጣም በጣም ብዙ ስራዎች ወደፊት ገና ይጠብቀናል። ትውልዳችንን ማስተካከል አለብን። የተመረዘውን አእምሮ የያዙትን ትውልዶቻችንን እነኛን ወደ ኢትዮጵያዊነት፣ ወደ ሀገር ፍቅር፣ ወደ ሰው መውደድ፣ ወደ መተሳሰብ እና ያ ቂም ያለመያዝን እነኚን ነገሮች ገና ብዙ መሰራት ያለበት ነገር በጣም ነው የሚታየኝ ነው ያለው። ለጊዜው አሁን ሁኔታዎች ሁሉም በየፊናው ያለው ሁኔታ ላይ ነው ያለው። ሲጠድ ገና ደግሞ መስመር ሲል ደግሞ የሚከተሉት ስራዎች በሁሉም መሰራት አለበት። በሽማክል በሽማግሌ ብቻ አይደለም፣ በሴት በወጣት ሁላችንም ሰርተን እማንጨርሰው በርካታ ስራዎች ከፊታችን ላይ አሉ። በጣም አመሰግናለሁ። እስቲ የተከታዩን አድማጫችንን ጥያቄ እናዳምጥ። ለሁለቱ ወይዘሮች ከፍተኛ ጥያቄ አለ። ምንድን ነው በድህነትና በረሃብ በበሽታ የተጠቃቸው አፍሪካ የእነሱ በሰላም ዙሪያ የመሳጠፍና ሴቶችን የማነሳሳት ጉዳይ ብዙ ይጠበቅባቸዋል እና ምን ያህል ሴቶችን አደራጅተው ሴቶችን ለማብቃት ሎም የቱርክ ተጠቅሞ በዓለም ዙሪያ ሰላምን ለማምጣት ምን ያህል ዝግጅት ሆኗል? ምን ያህል ተዘጋጅተዋል? የተዘጋጁበት ጉዳዮች ምንድን ናቸው? እና ሴቶችን እስከ ታች ድረስ ቀበሌ እስከ ወረዳ ድረስ ደርሶ የመውረዱ ጉዳይ ኃላፊነት ብዙ ይጠበቅባቸዋል እንጂ አንድ ቦታ ብሎ ኃላፊ አውቶራይዝ ኢንፍሉዌንሻል ፐርሰን ብሎ እዛ በመቀመጥ በሰላሙ ዙሪያ ማምጣት እንደማይቻል እና ታች ወርዶ የማየቱ ጉዳይ ነው ጥያቄ እና ምን ያህል ታች ወርዳችሁ ደሃሮ ሰዎች ጋር ድሀ ሴቶች ጋር ድሀ ብዙ ብዙ ብዙ ብዙ ብዙ ያልተማሩ ብዙ በየክፍለ ሀገራቶች ያሉ ብዙ ብዙ ጠረፍ አካባቢ ያሉ ሴቶች አሉና እነዚህም ታች ወርዶ የማየቱ ጉዳይ ምን ያህል ያስፈልጋችሁበታል የምለው ጥያቄ ከኔ ወደ እነሱ ይቀርባል ማለት ነው። አንደኛው ይሄ ነው። አድማጫችን እንግዲህ አንደኛው ጥያቄያቸው ይሄ ነው። ሁለተኛ ጥያቄያቸው ትንሽ ረዘም ስለሚል አስቀርተ ነው። ግን እኔ ማድረግ ያለብኝ ነገር ምንድን ነው የሚል ጥያቄ አክለዋል። እንዴት አድርጌ እኔ ስለውጥ ለውጥ ማምጣት እችላለሁ የሚል ነገር አክለዋል። እና ወደ እናንተ ጥያቄው ገብቷችሁ ከሆነ ወደ እናንተ እንሂድ። ወይዘሮ መወድሽን ላስቀድም። ሁለተኛ ካልሹ ነገር ብነሳ እኔ ምን ማድረግ ይችላለሁ የሚለውን ሀሳብ ጥያቄያችን ብቻ ሳይሆኑ እያንዳንዱ ኢትዮጵያዊ ኢትዮጵያ ውስጥ ያለው ብቻ ሳይሆን በዓለም ዙሪያ የሚገኙ ኢትዮጵያውያን በሙሉ የኢትዮጵያ ሰላም ለሳሰባቸው ይጠባል። ሰላም ለሀገር እድገት፣ ሰላም ለብልጽግና፣ ሰላም ለሁሉም ነገር ጠቃሚ ስለሆነ በመጀመሪያ ደረጃ እኛ ኢትዮጵያውያን በያለንበት ሆነ ስለ ሀገራችን ሰላም እንቅልፍ እንዲወስድን አይገባም። በተለይ አሁን ላይ ያለው የኢትዮጵያ ሰላም ማጣት እጅግ በሚያሳዝን ሁኔታ ላይ ነው ያለው። በእርግጥ ያለ ነው አዲስ አባ ከተማ ነው። አዲስ አበባ ውስጥ ችግር ላይኖር ይችላል እንጂ በየእለቱ በደቡብ፣ በሰሜን፣ በምስራቅ በሁሉም በኩል ቢያን ይፈሳል። ይሄ ሁሉንም ኢትዮጵያዊ ሊያምነው ይገባል። ና እኔም እንዳደርግ የኔ ድርሻ ምን ይሁን ብሎ ከራሱ ጋር በመነጋገር ለሰላም የራሱን ተጠርቦ ኖሮ አለበት ብዬ አምናለሁኝ። ምክንያቱም ሰላም ከሌለ የምንፈልገውን ሀገር የማሳደግ ስራ ልንሰራ አንችልም። በዋናነት ደግሞ የሰላም መፍቻ ነው ብዬ የምለው ኢትዮጵያ አሁን ያለችበት የድህነት ሁኔታ እንዲቀረፍ ሁላችንም ስራ መስራት አለበት። ድህነት በራሱ እኮ አንድ ለሰላም መደፈር የሚያደርገው ነገር አለና በርካታ ኢትዮጵያውያን በድህነት ሳቢያ ኑሯቸው ተዛግቷል። በርካታ ኢትዮጵያውያን ወጣቶች፣ ልጆቻችን ላይ መጥፎ ዘር ዘርተናል። በቃ ሀገራቸውን እንዳያውቁ፣ ስለ ሀገራቸውን እንዳይቆረቆሩ፣ የተለያዩ እንሱሶች ውስጥ እንዲገቡ በቃ በተለይም ፖለቲካችን ብቻ ወደፊት እንዲሄድ እያለን ዜጎቻችንን ብቡ ባለማሳደጋችን ዛሬ እንግዲህ ውጤቱን እያየን ነው በጦር በጥፍ መገዳደል ላይ ደርሰናል መታረድ ላይ ደርሰናል ነፍሰ ጡር ሴት ሞታ አይተናል ልጇ ለ ከዝነ ልጇ የሞተች ሴት እና በጣም የሚዘገን እኛ ኢትዮጵያውያን ነን ወይ እኛ ባህል አለን እኛ ሰው እንወዳለን እኛ በጣም ከፍ ያን ህዝቦች ነን ብለን የምንለው እና ይሄ ነገር ሁሉ ጉራ ሆኖ ቀርቶብናል ያንን ለመመለስ ግን ስራ መስራት ያስፈልጋል ልጆቹ ሀይ ማለት ያለበት እያንዳንዱ ቤተሰብ ነው ቤት ስራ መስራት አለብን። ልጆቹ የማያቁትን ነገር ያለ ዕድሜያቸው ሰጥተህ እንዲባሉ እርስ ኢትዮጵያዊ እርስ በርስ እንዲባል አድርገናል። የእኛን ጊዜ ለማራዘም ይሄ እንዲቆም ግን ቅዱስን በራሱ መስራት አለበት። ሰው መስራት አለበት። በአለም ላይ ያለ ኢትዮጵያውያን በሙሉ ይሄን ስምን ማቀም አለበት እና ይሄ የህዳችን ድርሻ ነው ብዬ ነው የማስበው። እሺ፣ ወይዘሮ ማሪያ፣ እኔ መቸም ሁሉም ሰው የራሱን አስተዋጽኦ ማድረግ አለበት እንዳሉት፣ አድማጫችን እንዳሉት፣ ከተማ ላይ ሆነን ወይም እላይ ሆነን ብቻ አይደለም ብዙዎችን ስራዎች መስራት ያለበት እታች መውረድ አለብን። ሴቱ ብቻ አይደለም፣ ሁሉ ዜጋ በሙሉ እታት ድረስ ወርዶ ነው አገ አገልግሎቱን መስጠት የተጎዳ ወገንን ማገዝ ያለብን እና ተመልሰን ወደ ነበርንበት እንድንመለስ በጣም ብዙ ቦታ ብዙ ጉዳቶች አሉ። አሁን በየ አካባቢው በመፈናቀል እና በሌላም በሌላም ምክንያት ብዙ ወገኖቻችን በጣም ተጎድተዋል። እነኛን የተጎዱትን ወገኖቻችንን ወርደን መስራት እና እነሱን ማገዝ። አሁንም ይሄንን ኢንተርቪው ከአንቺ ጋር ሳደርግ ያለሁት ወደ ሻሸመኔ ነው። ሻሸመኔ ላይ ቀደም ብሎ የነበረውን ጉዳት ሰምታችኋል እና ብዙ ያውቀዋል፣ ብዙ ሰው ያውቀዋል። እዛ ወርጀን እነኛም ሰዎች የተጎዱትን ወደ ነበሩበት መመለስ ማለት ቤታቸው ተቃጥሎ ኑሯቸው ሁሉ ነገር የተበላሸውን ወደ ነበሩበት ቦታ፣ ድሮ ወደ ነበሩበት ቦታ የመመለስ ሳይ እና ወርደን መስራት አለብን። እላይ ሆነን ማውራት፣ እላይ ሆነን ይሄ ቢደረግ፣ እላይ ሆነን ሰላም ብንል ብቻውን ጥቅም ያለው አይመስለኝም። በተግባር ወደ ታች ወርደን የተጎዱት ወገኖቻችንን አቅም በፈቀደ በሙሉ በእያንዳንዱ ቦታ በእያንዳንዱ ብትን ማገዝ መቻል አለብን። አሁንም ደግሞ በሰሜን አካባቢ ብዙ ጉዳት አለ። ብዙ ወገኖቻችን ቤተሰባቸውን ያጡ ተቀብረ በቃ ብዙ ታሪኮች አሉ። እና እነኛን ተፈናቅለው ወደ ሱዳን ያሉትን ተመልሰው ይመጣሉ። እነኛ ሲመጡ ደግሞ እነዛ መታገዝ አለባቸው። የስነ ልቦና ችግር የደረሰበት በጣም በርካታ ወገኖቻችን አሉ። ወላጅን ያጣ ልጆች ልጆች ይኖራሉ። ያሉ ወላጅ የፈሩ ልጆች ይኖራሉ። እና ብዙ ስራዎች የሚጠብቁን ስለሆነ አድማጭ ያሉት እውነታቸው ነው። ታች ወርዳችሁ ታች ተወርዶ መስራት በጣም አለበት በተግባር ስራ እየሰራን ነው። ሰላምን በአንድ በኩል ቀጣይ ሰላም ማለት ነው፣ ከቤተሰብ ጀምረን እስከ ሀገር እንደገና ደግሞ ወገንን ማገብ የእያንዳንዱ ሀገር ውስጥም ያለው ውጭም ያለ የሁሉም ኢትዮጵያዊ ግዴታው ብዬ ነው የማስበው። ሁለታችሁንም አመሰግናለሁ። እንግዲህ ጥሩ ማብራሪያ ነው እየሰጣችሁን ያላችሁት። በድምጽ ከያዝናቸው የመጨረሻ ጥያቄዎች እናዳምጥና ለአድማጫችን ምላሽ ትሰጣላችሁ። እኔ ብዙ ጊዜ የሴቶች ሰላም እንዲያደረጉ በዩኒቨርሲቲው ዞሩ በየቦታ ሄዱ ሲባል ሰማለሁ። ነገር ግን የሀገራችንን ሰላም ሁኔታ እየባሰበት እንጂ እየተሻሻለ አላየሁም። በተለይ በአሁኑ ጊዜ እየተባባሰ የተባባሰ እንደሆነ ነው የምሰማው። ሁሉ ጊዜ የሀገሬ ጉዳይ በጣም ያስደንቀኛል። እንዴት ነው አንዳንዴ ዝም የሚባለው? እንዴት ነው ሰው እያለቀሰ ቁጭ ብለን የምናየው? ብዬ አስባለሁ። የኢትዮጵያ ሴቶችና እናቶች ለመፍትሄ ማምጣት አቃታቸው ብዬ ነው አስባለሁ። እኔ ከጸሎት ውጭ ምንም ማድረግ አልችልም። ምንም ማድረግ እንዳለብኝም አላውቅም። እናንተ ትልቅ ቦታ ነው ያላችሁት፣ መድረኩንም የያዛችሁ ናችሁ። ከሚዲያ ባለፈ በሴቶች ሙሉ ለሀገራቸው እውነተኛ ሰላም ለማምጣት ማድረግ እንዳለብን እናንተ እንድታስረዱ እንድታሳውቁ። እንግዲህ ጥያቄው እንደው ጭንቀት የተቀላቀለበት ይመስላል እና ምን እናደርግ ምን እንድናደርግ ትመክሩናላችሁ የሚለው ነው። ወይዘሮ ሞድ ጥያቄያችን እንግዲህ የሁላችንም ጭንቀት ነው የተጋሩት። እንግዲህ እናትነት፣ ሴትነት ምን እናደርግ ብሎ ሀገር ውስጥ ግኖ የሚቻ በሆነ የምሰሉ ነገር እጅግ የሚዘገን እጅግ የሚያሳዝን እየባሰ የመጣ ሲሆን ምን የሚያደርገው ልጅ ትጨነቃል። ይሄ ጭንቀት የሳቸው ብቻ ሳይሆን የሁላችንም ነው። ይሄን ጭንቀት ለማስቀረት ግን መጨነቃችን አንድ ነገር ሆኖ ፍላጎታችን መሻባችን አንድ ነገር ሆኖ ወደ ውጤት ለማምጣት ግን መንግሥትን በራሱ በራሱ አንድ የሰላም ተቋም እኔ እንደዚህ ያስባለሁ። የሰላም ዘርን ለመዝራት በተለይ ትውልዱ ላይ ወጣት የኢትዮጵያ ወጣት ሰባት ፐርሰንት ነው እንዲህ ነው የሚባለው ምክንያቱም ኢትዮጵያ የወጣቶች ሀገር ናት። ወጣቶቻችን ሀገራቸውን እንዲወዱ፣ ሀገራቸው እንድትቆም፣ ሀገራቸው ከሚደርስባት አደጋ እንዲታደጉ ስራ መስራት አለበት። በማን በእናቶች እናቶችን እናቱን የማይወድ የለም ብዬ አስባለሁ። በቃ ስለዚህ እናቶች በራሳችን ደግሞ ተነስተን እዚህ ሰላም ለማምጣት ዋጋ መክፈል አለብን። ብንር ለሚዲያ ስጆታ ወይም እንዲህ ተነስተን ሂዱ ሂዱ ተብሎ ወይ በኮሚቴ ወይ በምናምን መሄድ ሳይሆን የኢትዮጵያ ውስጥ አንድ ሰላምን አጠናክሮ የሚሰራ ከፖለቲካ ነፃ የሆነ ተቋም የሚያስፈልግ ይመስለኛል። እሱ ላይ ጠንክረን ብንሰራ ስራችን ሰላምና ሰላም ማምጣት ብቻ፣ በቃ ለሀገር ብህንነት መስራት ብቻ ከሆነ ጥሩ ይሆናል። እኛ ሀገር ችግሩ ምንድንነው አሳባችንና ፖለቲካ እየተቃረሰብን በሁሉ ውስጥ ያለ ነገር ነው ይሄ። ለዚህ ነው ብዙ ለውጥ ማናመጣውና፣ ይሄንን ከፋፍሎ ማየት ሰላም ዋና ነገር ነው ያስፈልጋል። ለዛምን መሰረት መጣል እስካሁን ያለው ጥፋት አሁን የቀጠለውን ነገር እንዲቆ ግዴታዎች ከመግለጽ ተነስቶ ከመንግስትም ጋር በመነጋገር ግን አንድ ወቅት አንድ ነገር ሰርቶ መሄድ አሁንም ሄደዋል። ያገር ሽማግሌዎች ሄደዋል። እንቅስቃሴ ያለ ሰምተናል በሚዲያ እንደሱ ሰባ ግን ትንሽ እውቀትን የጨመረ የሽምግልና ሲስተምም ያወቃል። ምክንያቱም ይህ ስር የሰደደ ስለሆነ ብዙ ዋጋ እያስከፈለ የመጣና በሀገሪቱ ላይም ችግር የፈጠረና ብዙ ደም ያፋሰሰ ስለሆነ ስትሮንግ የሆነ ተቋም ያስፈልገዋል። አንድ ሰው የራሱን ሰላም ካስከበረ የቤተሰቡን ያስከብራል። የቤተሰቡን ሰላም ከወደደ ወደ ጎረቤቱ ይሄዳል፣ ወደ ቀፈሩ፣ ወደ አካባቢው፣ ወደ ሀገር። እንዲህ አይነት ሰዎች ምርቅ ሰዎች፣ እውቀት ያላቸው ሰዎች፣ ኢትዮጵያ የሰው ችግር የለባትም። ግን እንዳልኩሽ ፖለቲካና ሌላው እየተገነጠረ ነውና ይሄን ጥርት ታርጎ ለሀገሩ የሚያስብ ዜጋ ለሀገሩ የሚያስብ ሸማግሌ ለሀገሯ የምታስብ ሴክሽን አድል የምንሰራበትን መንገድ ብናመቻች፣ ይሄ ነው መስሉ ሊሆን የሚችለው ዘላቂ ሰላም ለማምጣት ዘላቂ ስራ ምስራት፣ የአንድ ወቅት ስራዎቻችን ናቸው። አሁን በቃ በላይ በላይ ተሰርተው እዚያ ገራሽ ይመጣል። እንደዚህ ሳይሆን ከፍ እያጠሩ እያጠሩ እያጠሩ የሪሊጅስ መሆን አለበት ነው የሚሉት ወይዘሮ ማርያም ለአድማጫችን ጥያቄና አስተያየት አድማጫችን ያሉት። ብዙ ሰው ያስቸግረዋል። እውነት ፍቅርን የሚወድ እውነት ሀገሩን የሚወድ ሰው፣ እውነት ሰላምን የሚወድ ሰው በሙሉ በጣም ተጨንቋል። ምን ላደርግ በቃ የሚያደርገው ነገር ነው ግራ የገባውና እንደተባለው የተቀናጀ ነገር መስራት መቻል አለብን። መጀመር አለብን አንድ ቦታ ላይ መጀመር አለበት። ሁሉንም ሊያድሩ የሚችል ስራ መሰራት አለብን። እሺ፣ እንግዲህ የአድማጮቻችንን ጥያቄ ጨርሰናል። ለማጠቃለያ ምን አሁን እንደተባለው ሁሉም ሰው ምን እናድርግ እያለ ከሆነ እና አንድ ደግሞ የሰላም ተቋም ገለልተኛ የሆነ ተቋም የሚያስፈልግ ከሆነ፣ ሁኔታዎች በየቀኑ እየቀጠሉ ነው እና ያንን ለማምጣት ማን ነው የመጀመሪያውን በትር የሚሰነዝረው፣ የሚዘረጋው ማን ነው፣ የሚጀምረው ማንስ ነው የሚያስጀምረው? ወይዘሮ ሞድሽ የፍላጎቴን ነው ተናገርኩት። ለምን ብለው እንደ ሴቶች ይችላሉ። እንደ ወመን ካንዲት ማህበር ትንሽ ጀምረናል። ሴቶች ስለሰላም ሊናገሩት የሚል በደንብ እንደ ሞቶ አድርገን በተለያዩ ሆቴሎች ውስጥ እውቅ ሴቶችን ሰላም ምንድን ነው ስለዚህ የራሳቸውን ተሞክሮ ዓለም አቀፍ ተሞክሮ ልምድ ያላቸው ሴቶችን ያንን ልምድ አጋርተዋል። ደህና እዛ ውስጥ የተጠሩት እንደ ለዛ እዛ ኢቨንት ላይ የተገኙት ሰዎች ማለት ነው። እንዲህ አይነት ነገር ግን እኛ ሴቶች መስራት እንችላለን። መንግስት በቀበሌ አማካኝነት፣ በተለያዩ ተቋም አማካኝነት የሰላም አምባሳደሮች ብሎ እናቶችን ማውጣቱ ጥሩ ነገር ነው። እነዛ እናቶች ባቸውን አስሰው ደረታቸውን ገልጠው ጥጋቸውን አሳይተው በጥቂ ብለው ለምን ነው በሚያውቁት ባህል ማለት ነው ለሰላም ካላቸው ፍላጎት ያንን አድርገዋል። ከዛ በዘለለ ግን ይሄ ቅልቅ ግጥ የሆነ ፕሮብለም ስለሆነ ምንድን ነው ችግሩ ጥናት ይጠይቃል። በቃ ጥናት ያስፈልጋል። የት አካባቢው ጋር በመዝለቅ ማለት ነው ያ አካባቢ ለምን ይሄን አደረገ ከምን ተነስቶ ብሎ እንደ ወረቀት ቀርቦ ስራ የሚሰራ አንድ ተቋም በቃ ስራው የሰላምን የማምጣት የኢትዮጵያ ሰላም እንዲመለስ የኢትዮጵያ ልጆች የሰላም የፍቅር የአንድነት ዘርፍ ተዘርቶባቸው እንዲያድጉ ሀገራቸውን እንዲወዱ ማድረግ ከኛ በእድሜ ከከፍ ካሉ ሰዎች ስለሚጠበቅ እንደ ተነስታ ይሄንን ብንሞከር ደስ ይለኛል። ምክንያቱም የተበጣጠፉ ድምሮች አሉ በመንግስትም በእኛ በፊዚክ ማህበራት ላይ እነዛን አንድ ላይ አጣምሮ ውህደት እንዲሆነ ቀጣይነት ያለው ስራ ሁሌ መስራት፣ ይሄን ነገር እንኳን ቢደርግ ግን ልጆቹ ላይ ያለው ውስጣቸው ያለው ነገር አስቸጋሪ ስለሆነ እናቶቻቸው ላይ ራሱ መስራት አሁን እኮ የምትሰማው ነገር እኛም አናውቀው ከመቶ ሀምሳ ዓመት ነው ከሁለት መቶ ዓመት በፊት ስለነበሩ ስላጤ ምኒልክ ተነስቶ ያው እየተሰማ ያለውን ነገር እንዲህ አደረገ ትውልድ ለበቀል ማነሳሳት እንዲህ የሚያደርጉ ምኛቶችን ማስተማር አለብን። በቃ ገጠልን ትተው ብርቅ ኢትዮጵያዊ ወጣቶች እንዲኖሩት ሀገራቸው የሚወዱ ልጆች እንዲኖሩት ስራ ማጣት አለብን እኛ የራሳችንን ጠፈር ለመወርዋር በእርግጠኝነት እንነሳለን። ይሄን አሳባችን ማጠናከር እንሄዳለን። እሺ በጣም እናመሰግናለን። ወይዘሮ የምወድሽ ወይዘሮ ማርያም በዛውም ማጠቃለያ ይስጡን፣ ፕሮግራማችንን በዛ እንደመድማለን። እኔ ላለሳሁት ጥያቄና በአጠቃላይ እንዴት ይሁን የሚለውን ፕሮግራማችንን ማጠቃለያ ይስጡን። መቼም ብዙ ነገር ተሞክሯል። እኛ ሀገር በየፊናው ተሞክሯል። ጅምር ጅምር ነገሮች በየቦታው አለ እና መሀል ላይ ኮቪድ መጣ። መሀል ላይ ይሄ ችግር ተፈጠረ። እዛም ጦርነት፣ እዛም ችግር፣ እዛም ችግር እንዴ የተበታተነ ነገር። የሰው ሀሳብ በሙሉ እለት በእለት እርዳታ ላይ ነው ያተኮረው። በእለቱ ለተፈናቀለው ምላርቅ ይሄን ምላድርግ ይሄን እንዴት እናድርግ የሚለው የሁላችንም ሀሳብ ተበታትኖ ለእለት የምንደርስበትን እና ለጊዜው የምንሄድበትን መንገድ ነበር እያሰብ ሁላችንም የነበር ነው እና አሁን መሰባሰብ ግድ ይላል። ግድ ነው፣ በቃ ምንም አማራጭ የሌለው አንድ ተሆኖ አንድ ነገር ተጀምሮ ቋሚ የሆነ ነገር መሰራት መቻል አለበት ብዬ ነው የማስበው። ሁላችንም እንነጋገርበታለን እና ወደ ሰላም የሚወስድንን እኔ በተለይ ትውልዱ ነው ትውልዱ ወጣቶቻችንን ወደ ሰላም ወደ ፍቅር ወደ አንድነት ውስጣቸው ልንከት ይገባል። የሀገር ፍቅርን ውስጣቸው ልንከት ይገባል እና ወደዛ ለመሄድ እጅግ በየመድረኩ የግዴታ በአንድ ኢንስቲትዩሽን ብቻ አይደለም፣ በምንሰራቸው ስራዎች ውስጥ በሙሉ እየከተትን ባሉን ፕሮግራሞች፣ ባለን ስራ፣ በተገኘው አጋጣሚ፣ በተገኘው ሚዲያ፣ በተገኘው ስብሰባዎች ላይ በሙሉ መልእክቶችን እያስተላለፍን ልጆቻችንን ከእጃችን ያጣናቸውን ልጆች መመለስ ልጆች ወደ ትምህርት ቤት ነው። ልጆች ሰላምን ማውራት ነው ያለባቸው። ልጆች ሌላ ሌላ ነገር በጎ ነገር መስራት ሲገባቸው ልጆች ወደ ጸብ፣ ልጆች ወደ ሰው ግድያ፣ ልጆች እንዲህ የሆኑትን ወደ ራሳችን መመለስ መቻል አለብን። ያንን ለማድረግ ደግሞ እያንዳንዱ ዜጋ ሀገር ውስጥ ያለ ከሀገር ውጭ ያለ በሙሉ በተለይ ሶሻል ሚዲያ ላይ ነው ልጆቹ በሶሻል ሚዲያ ላይ ነው ተጠምደው ያሉት፣ እና በሶሻል ሚዲያው የሚተላለፉት መልእክቶች በሙሉ የሚቀሰቅሱ ወደ መጥፎ መንገድ የሚመሩ ሳይሆኑ የሚያረጋጉ ወደ ፍቅር የሚያመጡ ወደ ሰላም የሚያመጡ እና ወደ አንድነት የሚያመጡ እንዲሆኑ ሁላችን እያንዳንዳችን ግዴታ አለብን ብዬ ነው ማስበው። ሁሉም መተባበር አለበት ውጭም ሀገር ውስጥ ያለው ብዬ ነው ማስበው። ወይዘሮ ማሪያ ሞኒር እና ወይዘሮ የምወድሽ በቀለ ሁለታችሁም ሴቶችና ሰላም ያላቸውን ግንኙነት በተመለከተ ለአድማጮች ጥያቄ ለሰጣችሁት ምላሽ በጣም እናመሰግናለን። እንግዲህ ተከታታይ በተመሳሳይ ርዕስ ለምናነሳቸው ሀሳቦች ተመልሰን መጋበዛችን አይቀርም። ለዛሬ እግዚአብሔር ስጥልኝ በአሜሪካ ድምፅ አድማጮች ስም አመሰግናለሁ። ዲዮን እኛም ከልብ እናመሰግናለን። ምክንያቱም በጣም ወቅታዊ ጉዳይ ነው። በጣም አስፈላጊ የሆነውን ነው ውይይት በመጀመርሽ በጣም ከልቤ ነው የማመሰግነው።